የዛሬው የአጥቢያ ኮከብ ከመቀሌ ከተማ ውስጥ የሚኖሩትና ህብረተሰቡን በመርዳት የሚታወቁት የሀጂ ሀሰን ባድረግ ቤተሰብን ይዟል። የቤተሰቡ አባል ሀጂ አብደላ ሀሰን ባድረግ ተወልደው ባደጉበት በመቀሌ ቀበሌ የማህበረሰብን ችግሮች ለመፍታት ከተቋቋመው የመደራጃ ማህበር ጋር በመተባበር እየሰሩ ይገኛሉ። ሌላው ቀርቶ ማህበረሰቡ ያጋጠመው የነበረውን የመካነ መቃብር ቦታ ለመፍታት በከተማዋ የመድኃኔዓለም ቤተክርስቲያን ቅጥር ግቢ ውስጥ ትላልቅ የመካነ መቃብር ስፍራ እንዲሰራ ታላቅ እገዛ ማድረጋቸው የመደራጃ ማህበሩ ገልጿል። ግርማይ ገብሩ ከመቀለ ያደረሰን ዘገባ አለ። ወደዛው በመቀለ ከተማ የቀበሌ 14 የመደራጃ ማህበር አለ። ይሄ የቀበሌ 14 የመደራጃ ማህበር ሊቀመንበር የሆኑት እስኪ ንገሩኝ ሙሉ ስሞትን። አቶ ገብረ ኪዳን በርሄ ይባላለኝ። ይህ የቀበሌ 14 የመደራጃ ማህበር ምንድን ነው የሚሰራው? የሚሰራው ያው መረዳዳት ነው። የተቸገሩ መርዳት ነው ረዳት የሌላቸው ሽማግሌዎች መርዳት፣ አባትናት የሞቱባቸውን ሕፃናት ማንከባከብ፣ በአንዳንድ በሽታ የተያዙ ደግሞ መርዳት እና በውስጥ ያሉ ችግሮችን ተሰባስበን ተጋግዘን ያው ችግሩን ማስወገድ ነው። እንግዲህ መቀለ ከተማ ውስጥ ከአሁን በፊትም በተደጋጋሚ ገልጸነዋል። የሐጂ ሀሰን ባድረግ ቤተሰብ ሙስሊሙንና ክርስቲያኑን ብለው ሳይለዩ እየረዱ እያገዙ እንደቆዩ ካሁን በፊትም በጣም ለተጎዱ እናቶች የተሞላ ቤት ሁላ ሰርተው እንዳስረከቡ በሁለት ዙር ጠቅሰናል። አሁን ደግሞ ይህንን ማህበርም እየረዱት እንደሆነ ተነግሮናል። አቶ ገብረ ኪዳ ምንድን ነው የተደረገላችሁ እገዛ? ሀጅ አብደል ሀዘን ባድረግ መጀመሪያ አባታቸው እናታቸው እዛ ቀበሌ አስራ አራት ነበሩ ፣ እሳቸውም እዛ ነው የተወለዱ እዛ ነው ያደጉት እና ከአባታቸው ከእናታቸው ጀምሮ ያው መረዳት የቆየ የነበረ ነው። እሳቸው በሃይማኖት ሳይለዩ ለክርስቲያንም ለሙስሊሙም ለሁሉ በጎ መስራት ተግባራቸው ነው። በየጊዜው እያገዙን ነው። እርዱን ስንላቸው በቃ እልል እያሉ ነው የሚረዱን። ዛሬ ደግሞ ምንድን ነው የረዷችሁ? እዚች አለም ያው ለ67 አመት ነው የምንኖረው፣ ግን ጥንታዊ የምንኖረው መኖሪያችን ግን መካነ መቃብር ነው እና መካነ መቃብር ለማሰራት ብዙ ገንዘብ አግዘውናል። ብዙ ችግር ነበረን። የኛ ነዋሪ ሕዝብ አብዛኛው ድሀ ነው። መካነ መቃብር መልግብ ለመለመን ወይም ደግሞ ቆፍረን ለማቅበር ብዙ ችግር ነበረን። እሱ ብቻ አይደለም። አሁን እኛ በሰፈራችን ስራ ያጡ ሴቶች እንጀራ ጋገረው የሚታደሩበት ለማቋቋም እያሰብን ነው። እሳቸው ደግሞ አገዛቸዋለሁ እና እሳቸው ነው እንትን ያደር ሀጃ አብደላ ባድረግ ይህንን መካነ መቃብር ከሰሩላቸው በኋላ ሕዝቡ ምን አለ? በጣም ደስ ብሎታል። በነገራችን ላይ ሀጂ አብደላ ሀሰን ባድረግ ከእኛ ጋር አሁን መድኃኔ ዓለም ቤተ ክርስቲያን ቅጥር ግቢ ውስጥ ነው ያሉት። ሀጂ እንዴት ነበረ ሁኔታ? እስኪ እንዴት ተገናኛችሁ? አጋጣሚ እኔ የተወለድኩበትና ያደግኩበት ሰፈር ከአሁን በፊትም ተናግሬ ያለው ቀበሌ አስራ አራት ጎረቤቶቼ ሁሉም አባቶቼ እናቶቼ ናቸው። ብዙ ጊዜ እንቸገራለን በቀብር አንድ ሲሞትብን አንድ እየጠየቅን በጣም እየተሸገር ነበር። አሁን ግን ከአቶ ገብረ ኪዳን ተማክረን مكان مكابر مثلاً يقال لبن لبيت تبلن يوم مكان مكابر ستو أسرع سوست تسرتو بتم بترو بلستان ويتكبر كت يوم تسرتو على القوال الحمد لله آه. أنا... أسرع سوست بتم تلاقيك مكان مكابر وتسرتو على بسنسرات في سوبلج مكابر بس تسرتو على يو بس لميل سنسرات وتسرتو على القوال يوم تيالن بسلام بفكر كم أنا لا يعين بمالتنا إن الله يدق የአያቶቻችሁ ፈር ተከትላችሁ ናችሁ እንግዲህ እየሰራችሁ ያላችሁት። ልጆቻችሁስ እንዴት ነው? አዎ በጣም ትዝ ይለኛል። በአባቴ በእናቴ ጊዜ ጎረቤት ሲሞት ችግረኛ በጣም ይጨነቁ ነበር ለቀብር ልፈለጋ። አሁን ግን ይሄ መድረሱ በጣም ደስ እያለኝ ያው ተሰርተዋል። ከአሁን በኋላ እስከ ማህበሩ ጋር ተጋግዛችሁ ከማህበሩ ጋራ አንዱ እኔን እኮ ማህበርተኛ ነኝ፣ እኔም እድርተኛ ነኝ። እኔም ስለዚህ አብራችሁ ተጋግዛችሁ ነው የምትሄዱት። በጣም በሀሳብም በሁሉም እንደጋግፋለን እንሻላ እኔ በበኩሌ እስላም ይሁን ክርስቲያን ተጋግዞ እንዲኖር ነው የምፈልገው ሀብታም ይሁን ድሀ ሁሉም እየተጋገዘ ይህት ምኞቴ ይሄ ነው እና አመሰግናለሁ በጣም ነው እንግዲህ የማመሰግናችሁ ይህንን ፍቅርና ሰላም መተጋገዝ ከእናንተ ጋር አብሮ እንዲዘልቅ እኔም በበኩሌ እመኛለሁ እሺ ዚርስተለመኛ ያንተው ድካም ደግሞ ደስ ይላል በጣም አመሰግናችኋለሁኝ ለአሜሪካ ድምጽ ግርማ ገብሩ ከመቀለ